የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን አትላንቲክ ሀገሮች የጦር ትብብር ድርጅት ኔቶ ጊዜ ያለፈበት ነው ሲሉ በቅርቡ መናገራቸው የአውሮፓ መሪዎችን ማስደመሙ እየተነገረ ነው። ድርጅቱ ከሁለተኛው የዓለም ጦርነት ወዲህ ለአውሮፓ ደህንነት ጠንካራ መከታ ሆኖ ቆይቷል። አንዳንድ የአውሮፓ መሪዎች ግን አውሮፓ በአሁኑ ጊዜ የራሷን ጸጥታ ለመጠበቅ ራሷን ችላ ኃላፊነት መውሰድ ይኖርባታል እያሉ ናቸው። ይሁንና አውሮፓ የአሜሪካን ድጋፍ ካላገኘች በስተቀር በወታደራዊ ብቃቷ ላይ ግዙፍ ክፍተት ሊደቀንባት ይችላል የሚሉም አሉ። ሪፖርተራችን ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ አለ፣ አዳነች ፍስሐየ ታቀርበዋለች። የጀርመን ወታደሮች በሊቱዌኒያ ለመመደብ እየተዘጋጁ ናቸው። የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ በባልቲክ ሀገሮችና በፖላንድ አራት ሺ የሚሆኑ ወታደሮች ለመመደብ ባለው እቅድ መሰረት ነው ወታደሮቹ ወደ ሊቱዌንያ የሚላኩት። አላማው በድንበር ያሉት ሀገሮች ደህንነት የሚጠበቅ መሆኑን ለማረጋገጥ ነው። ይሁንና ፕሬዚደንት ትራምፕ በቅርቡ በተደረገላቸው ቃለ መጠይቅ ኔቶ ጊዜ ያለፈበት ድርጅት ነው ማለታቸው የአውሮፓ አጋሮችን አስደንግጧል። የሚዩኒክ የጸጥታ ጉባኤ ኃላፊ ወልፍጋንግ አይሽንገር ያብራራሉ። ባለፈው ዓመት ዩክሬን፣ ሶሪያን፣ የደቡብ ቻይና ባሕርንና ሰሜን ኮሪያን በሚመለከት ባለው ቀውስ ላይ ይህ ሲጨመርበት በትራንስ አትላንቲክ አካባቢ ድንጋጤ አሳድሮብናል። የአውሮፓ ህብረት በዩናይትድ ስቴትስ ችላ ሊባል የሚችል አካል ነውን? ወይም የአውሮፓ ህብረት የአሜሪካ ዋናው አጋር ነው ወይስ አይደለም? የጀርመን ቻንስለር አንጌላ ሜርከል አውሮፓ በአሁኑ ወቅት እጣዋ በእጇ ላይ ነው ብለዋል። የሮያል የተባበረ አገልግሎት ተቋሙ ጆናታን ኢያን በአውሮፓ ህብረት ውስጥ የበለጠ ትብብር እንዲኖር ስለሚቻልበት ሁኔታ ውይይት እየተካሄደ ቢሆንም የአሜሪካን ወታደራዊ ኃይል የሚተካ የለም። በኔቶ ካለው ወታደራዊ ጥሪት 75 ከመቶ የሚሆነው የዩናይትድ ስቴትስ ነው። በአሁኑ ወቅት ጀርመንና ሌሎቹ የኔቶ አባል አገሮች በመከላከያ ላይ የሚያወጡት ገንዘብ አነስተኛ ነው። ከሁለት ዓመታት በፊት ባስታወቁት መሰረት ከዓመታዊ ገበያቸው ከሁለት ከመቶ ያነሰ ነው የሚያወጡት። አሁንም ጆነታንያን ጀርመን የመከላከያ ወጪን ከፍ ለማድረግ ቃል ገብታለች፣ ይሁንና ገና ብዙ ይቀረናል። በተለይ በአሁኑ ወቅት ጀርመን ውስጥ የምርጫ ጊዜ በመሆኑ የመከላከያ ወጪን ከፍ የማድረጉ ዕድል ገና ነው። ዋና ዋናዎቹ የኔቶ አባል አገሮች ፈረንሳይ፣ ጀርመን፣ ስፓኝና ኢጣሊያ በሕብረቱ ቅርብ ወታደራዊና የስለላ ትብብር እንዲኖር ይፈልጋሉ። የብራሰልስ ባለስልጣኖችም ይደግፉታል። የአውሮፓ ሕብረት የውጭ ጉዳይ ኃላፊ ፌዴሪካ ሞግሬኒ ያስረዳሉ። መጀመሪያ ደረጃ አውሮፓውያን የጸጥታ ጥበቃቸውን ጉዳይ አክብደው ማየት መጀመራቸውን ያሳያል። ይህን ማድረግ የጀመር ነው፣ ከብሪታንያው ድምፀ ውሳኔና ከዩናይትድ ስቴትሱ ምርጫ በፊት ቀደም ብለን ነው። ምክንያቱም በአውሮፓውያን አይን ቅድሚያ የሚያገኘው የጸጥታ ጉዳይ ነው። እና ብሪታንያ ኔቶን ሊያዳክም ይችላል በሚል ስጋት የአውሮፓ ህብረት ወታደራዊ ውህደት እንዳያዳብር ገድባ ቆይታለች ይሁንና ብሪታንያ በቀጣዮቹ ጥቂት ዓመታት ውስጥ ከአውሮፓ ህብረት ለመውጣት እየተዘጋጀች በመሆኗ የአውሮፓ ህብረት ወታደራዊ ኃይል እንዲኖር የሚቀርበው ጥሪ ሊጠናከር ይችላል